የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በሶሊያና ሽመልስና በአቃቢ ሕግ መካከል ባለው ክርክር ውሳኔውን ለማሰማት ዛሬም ተለዋጭ ቀጠሮ ሰጥቷል። ጦማሪያኑ ወይንም የኢንተርኔት አምደኞቹ ተሟልተው አልቀረቡም ተብሏል። መለስካቸው አመሀ ዝርዝሩ አለው። ባለፈው ኅዳር 6 2009 ዓ ም ፍርድ ቤቱ በኢንተርኔት አምደኞቹና በአቃቤ ሕግ መካከል ያለውን ክርክር በተመለከተ መዝገቡን እየመረመረው እንደሆነ አስታውቆ ተለዋጭ ቀጠሮ ለዛሬ ቆርጦ ነበረ። ዛሬ በጽህፈት ቤት እንደገለጸው ደግሞ መዝገቡን መርምሮ እንዳላበቃ ገልጿል። ስለሆነም ውሳኔውን ለማሰማት ለታህሳስ 21 ቀን 2009 ዓ ም ተለዋጭ ቀጠሮ ሰጥቷል። አቃቤ ሕግ ከሁለት ዓመታት በፊት ሶሊያና ሽመልስ በሌለችበት በፈቃዱ ሲሄዱ ኃይሉን ናትናይል ፈለቀን አጥናፉ ብርሃኔንና አቤል ዋበላን ከሌሎች አምስት የኢንተርኔት አምደኞችና ጋዜጠኞች ጋር በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው ነበረ። ጉዳዩ በዚህ ፍርድ ቤት እየታየ በነበረበት ወቅት በአምስቱ ላይ ማለትም ማኅሌት ፋንታሁን አስማማው ኃይለ ጊዮርጊስ፣ ኤዶም ካሳዬ፣ ዘላለም ክብረትና ተስፋ ዓለም ወለየስ ላይ አቃቤ ሕግ የመሠረተው ክስ እንዲቋረጥ ተደርጎ ከእስር ተፈትተዋል። የቀሩት አምስቱ ሲከራከሩ ቆይተው በፈቃዱ ኃይሉ ቀደም ሲል ከተከሰሰበት የሕግ አንቀጽ ተለውጦ እንዲከላከል ሲበየንበት፣ አራቱ ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል አበላን ፍርድ ቤቱ መከላከል ሳያስፈልጋቸው በነፃ እንዳሰነበታቸው አይዘነጋም። አቃቢ ሕግ በዚህ የታች ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። ዛሬ መልስ ሰጪዎቹ ፍርድ ቤት በቀረቡበት ጊዜ አቶ በፈቃዱ ኃይሉ እንዳልቀረበ ታውቋል። ፍርድ ቤቱ ለምን እንዳልቀረበ ጠበቃውን አቶ አምሃ መኮንን ጠይቋል። አቶ አመሃ መኮንን በበኩላቸው ፍርድ ቤቱ ቀደም ሲል በነበረው ቀጠሮ ፖሊስ እንዲያቀርበው ትእዛዝ ተሰጥቶት የነበረ ቢሆንም መልስ ሰጪው አሁን ይገኝበታል ከተባለው ከአዋሽ አርባ እንዳልመጣ አስረድተዋል። አቶ በፈቃዱ የተያዘውም በኮማንድ ፖስቱ ትእዛዝ መሆኑን ገልጸዋል። አቶ በፈቃዱ ኃይሉ የተያዘው ለቪኦኤ በሰጠው ቃለ ምልልስ ምክንያት እንደሆነም አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ Yeah. <laughs>